ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ። የአርብ ጥቅምት 28 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማ እግዜር ነኝ። በአዲስ አበባ ዛሬ ማምሻውን የደቡብ ሱዳን ዋነኛ ተቀናቃኝ ወገኖች ድርድራቸውን ቀጥለዋል። በትናንትና እለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪዎቹ ስምምነት ላይ መድረስ ካልቻሉ የመንግስታቱ ድርጅት ጉዳዩን እንዲያይ ጠይቀዋል። በዛሬው ጉባኤያችን ትርጉም ያለው ውጤት ለማምጣት የምንጠብቅ ቢሆንም ጉዳዩ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሚገባው ሙሉ ትኩረት ሊሰጠው ጊዜው መሆኑ ግልጽ ነው። ትርጉም ያለው ጠንካራ እርምጃ ለመውሰድ የዓለም አቀፉ ኅብረተሰብ ተስፋ እየተሟጠጠ መምጣቱን ሁለቱም ወገኖች የሚጠፋቸው አይመስለኝ። የሶማሊያ የፖለቲካ መሪዎች በበኩላቸው ካቢኔውን መልሶ ማዋቀርን በሚመለከት እንደገና ንትርክ ውስጥ ገብተዋል። በሌላ ዜና ኢጣሊያ ሜዲትራኒያን አካባቢ ስደተኞችን ፈልጎ የማዳን ጥረቷን ባለፈው ቅዳሜ በማቋረጧ ብዙ ሺህ ህይወት ለአደጋ መጋለጡን የስደተኛ ቡድኖች አስታወቁ። ሌሎች አጫጭር ቅንብሮችንም ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ ጦር ሰራዊቱ የሰየማቸው የቡርኪና ፋሶ መሪ ስልጣናቸውን በሁለት ሳምንታት ጊዜ ውስጥ በሲቪል ለሚመራ መንግስት እንዲያስረክቡ አለዚያ ማዕቀብ ያገኙታል በማለት አስጠንቅቆ የአፍሪቃ ህብረት ያቀረበላቸውን ጥያቄ ውድቅ አድርገዋል። ሌተና ኮሎኔል ኢሳክ ዚዳ ትናንት ሐሙስ፣ በሰጡት መግለጫ ከአዛውንቶች የተውጣጡ መማክርት እስከሚቀጥለው ዓመት ህዳር ወር ምርጫ ድረስ የሚዘልቀውን የሽግግር መንግስት የሚመሩ ጥቅስ ሲቪል ግለሰብ ይመርጣሉ ብለው ይሁን እንጂ ሂደቱ ባለም አቀፍ ግፊትም ይሁን እየተቀጣጠለ ባለው አለመረጋጋት ሊጣደፍ አይችልም ብለዋል። ሰሜን ምስራቅ ናይጄሪያ ውስጥ በመንግስቱ ወታደሮችና በጽንፈኛው ቡድን ቦኮሃራም ተዋጊዎች መካከል በተካሄደ ግጭት ቢያንስ አስራ ስድስት ሲቪሎችና በርካታ ነውጠኞች መገደላቸውን የደረሰን ዜና አስታወቀ። እማኞች ለቪኦኤ ሲናገሩ የቦኮ ሀራም ተዋጊዎች ማሉም ፋቱሪ የምትባል የሰሜን ምስራቅ ናይጄሪያ ከተማ ከትናንት በስቲያረቡ ወረው ከሁለት ሰዓት በላይ የፈጀ ከባድ ውጊያ ተካሂዶ ነበር ብለዋል። ቻይናና ጃፓን ንግግራቸውን አጠናክረው ለመቀጠል መስማማታቸው ተሰማ። ይህም በሁለቱ የዓለም ሁለተኛና ሶስተኛ ትላልቅ ኢኮኖሚዎች መካከል ለረጅም ጊዜ ቀዝቅዞ የቆየውን ግንኙነት አዲስ ምዕራፍ ሊከፍትበት የሚችል ይሆናል ተብሎ ተጠብቋል። ዛሬ የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ወገኖች ቀስ በቀስ የፖለቲካ የዲፕሎማሲና ጸጥታ ንግግራቸውን ለመቀጠል ደግሞ በመካከላቸው የጋራ ፖለቲካዊ መተማመንን ለመገንባት ጥረት ሊያደርጉ ተስማምተዋል ብሏል። ቻይናና ጃፓን ከዚህ ስምምነት የደረሱት የቻይና መንግስት አማካሪ ያንግ ጄቺና የጃፓን የብሔራዊ ጸጥታ አማካሪ ሾታሮ ዬቺ ቤጂንግ ውስጥ ተገናኝተው ባደረጉት ንግግር ነው። ሩሲያ ወደ ዩክሬኗ ምስራቃዊ ግዛት በርካታ ታንኮች፣ ከባድ መሳሪያዎች፣ ጥይቶችና ተዋጊዎችን አስገብታለች ስትል ዩክሬን ተናገረች። የዩክሬን የብሔራዊ ጸጥታና መከላከያ ምክር ቤት ቃል አቀባይ አንድሬ ሊሴንኮ ዛሬ በሰጡት መግለጫ ቢያንስ 32 ታንኮች፣ 16 አዳፍኔዎችና 30 የጭነት መኪና ሙሉ ጥይቶች እንዲሁም ተዋጊዎች ከሩሲያ በተገንጣዮች ቁጥጥር ስር ወዳለው የዩክሬን ምስራቃዊ ግዛት አቋርጠው ገብተዋል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። ከትናንት ጀምሮ በምስራቅ አፍሪካ ሀገሮች ማህበር ኢጋድ መሪዎች አደራዳሪነት የተጀመረው የደቡብ ሱዳን ተቀናቃኝ ኃይሎች የሰላም ውይይት ዛሬ ማምሻውን ቀጥሏል። እስካሁን የተደረሰ ስምምነት እንዳለ አልታወቀም። በትናንትናው ዕለት ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁለቱ ወገኖች ስምምነት ላይ የማይደርሱ ከሆነ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ጉዳዩን እንዲመለከት ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ይዟል። የደቡብ ሱዳን ተፋላሚ ወገኖች መሪዎች ፕሬዚዳንት ሳልቫኪር ማያርዲትና ዶክተር ሪያክ ማቻር የተገኙበት የኢጋድ ጉባኤ ጠንከር ባለማስጠንቀቂያ የተጀመረ ነው። እርሳቸውን ጨምሮ ሰባት የአካባቢው ሀገራት መሪዎች የተገኙበትን ጉባኤ የከፈቱት የወቅቱ የኢጋድ ሊቀመንበርና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህ ድርድር የመጨረሻ ሊሆን እንደሚችል ጠቁመዋል። ከመስመሩ መጨረሻ ተቃርበናል ነው ያሉት። አቶ ኃይለማርያም የማይሳካ ከሆነም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት እርምጃ ለመውሰድ እንዲዘጋጅ ጥሪ አቅርበዋል። በዛሬው ጉባኤያችን ትርጉም ያለው ውጤት ለማምጣት የምንጠብቅ ቢሆንም ጉዳዩ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሚገባው ሙሉ ትኩረት ሊሰጠው ጊዜው መሆኑ ግልጽ ነው። ትርጉም ያለው ጠንካራ እርምጃ ለመውሰድ ያለም አቀፉ ኅብረተሰብ ተስፋ እየተሟጠጠ መምጣቱን ሁለቱም ወገኖች የሚጠፋቸው አይመስለኝም። በባህር ዳርና በአዲስ አበባ ሲደራደሩ የቆዩት የደቡብ ሱዳን መሪዎች እስካሁን ከስምምነት አልደረሱም። እናም ዛሬ በተጀመረው ድርድር ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ሪያክ ማቻር ከስምምነት እንዲደርሱ ይጠበቃል ለምሳሌም ለሁለት ዓመት ተኩል በሚቆየው ብሔራዊ አንድነት የሽግግር መንግስት ስልጣንን እንዴት እንደሚከፋፈሉ መስማማት ይኖርባቸዋል። በኢጋድ ቀርቦ የነበረውንና ፕሬዝዳንት ሳልቫኪር ማያርዲት በኃላፊነታቸው እንዲቀጥሉ የሚፈቅደውን ረቂቅ የሽግግር መንግስት ሰነድ ተቃዋሚዎቹ አልተቀበሉትም። ከሽግግር መንግስቱ ጊዜ ጀምሮ ፌዴራላዊ የመንግስት አወቃቀር ተግባራዊ እንዲሆን የሚጠይቀው የተቃዋሚዎች ሀሳብ ደግሞ የደቡብ ሱዳንን መንግስት ድጋፍ አላገኘም። ዛሬ በአዲስ አበባው ብሔራዊ ቤተ መንግስት የተጀመረው ድርድር ማምሻውን በሸራተን አዲስ ቀጥሏል። በሸራተኑ ድርድር የሚገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የኬንያው ፕሬዝዳንት ኡሁሩ ኬንያታ እንደዚሁም ፕሬዝዳንት ሳልቫኪር ማያርዲትና ዶክተር ሪያክ ማቻር ብቻ ናቸው። የደረሱበትን ውጤትም ነገ ለሌሎቹ መሪዎች እንደሚያቀርቡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የደቡብ ሱዳን ተቃዋሚ የተባበረው የዴሞክራሲያዊ ግንባር ፓርቲ ዩዲኤፍ በዚህ በያዝንው ወር አንድ የኢጋድ ባለስልጣን ከፕሬዚዳንት ሳልቫኪርና ከደቡብ ሱዳን ተቃዋሚዎች ጋር ለመወያየት ወደ ጁባ ባመሩበት ወቅት አንድ የመንግሥት ባለስልጣን ስማቸው ያልተጠቀሰውን የኢጋድ ወኪል ከተቃዋሚዎቹ ጋር እንዳይነጋገሩ አሳስበዋል፣ ይላል የፓርቲው መሪ ፒተር አብደል ራህማን ገዢው ፓርቲ ኤስፒኤልኤምን ይከሳሉ። is oblivious to the catastrophic destruction of in lives and property የኤስፒኤልኤም አስተዳደር በዚህች አገር የተፈጠረው ሁከት ነፍስ መጥፋትና ንብረት መውደም ግድ አይሰጠውም። በዚህ አስከፊ የሥልጣን ትንቅንቅ አሸናፊ ሆኖ ብቻውን የፖለቲካ ሥልጣን እስከጨበጠ ድረስ በስደት ላይ ስላሉ ደቡብ ሱዳናውያንም ሆነ ስለ አጠቃላይ የሀገሪቱ ሁኔታ ደንታ የለውም። ስለዚህ ከዚህ የሰላም ስምምነት የሚፈልጉት በኢጋድ እገዛ ሀብትና ስልጣኑን ለራሳቸው ለመውሰድ ነው። የደቡብ ሱዳን የፕሬዝዳንቱ ቢሮ ቃል አቀባይ አትኒ ዌክ አትኒ በዚህ አባባል አይስማሙ። መንግስት ማንኛውም ሰው ከተቃዋሚ ፓርቲዎች ጋር አይገናኝ አላለም። አግኝተው የሚያነጋግሯቸው ሰዎች ጉዳይ የራሳቸው ምርጫ ነው። መንግስቱ የተቃዋሚ ፖለቲካ ፓርቲዎችን ጉዳይ ቀርቶ የራሱ መንግስት ውስጥ የገዥውን ፓርቲ አባል ያልሆኑትን ጉዳይ አይቆጣጠርም። የደቡብ ሱዳን መንግስትና ነፍጥ ያነሱት ተቃዋሚዎች ዛሬ በአዲስ አበባ በኢጋድ ሸምጋይነት በመሪዎቻቸው አማካይነት ውይይታቸውን የጀመሩ ሲሆን በዚህ ውይይት ላይ መሰረታዊ የሆኑ ግጭት አቁሞ ወደ ስልጣን መጋራት እንዲያመሩ የአፍሪካ መሪዎችና ዓለም አቀፉ ማህበረሰብ በመወቶት ላይ ናቸው። ከምሽቱ አንድ ሰዓት ከ10 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ የሶማሊያ የፖለቲካ መሪዎች ካቢኔውን መልሶ ማዋቀርን በሚመለከት እንደገና ንትርክ ውስጥ ገብተዋል። ጉዳዩ ያሳሰበው የተባበሩት መንግስታት ድርጅት ተአማኒ የሆኑ ተቋሞችን በመመስረትና ሀገሪቱን ወደፊት በማራመድ ተግባር ላይ እንዲያተኩሩ በመምከር አስጠንቅቋል። ቀጣዩ ዓመት ለአስርተ ዓመታት ያህል ስርዓት አልበኝነት ሰፍኖባት የነበረችው ሀገር ከቅርብ ጊዜያት ወዲህ ያገኘችውን ስኬት የምታጠናክርበት ወሳኝ ጊዜ እንደሚሆን ተንታኞች ይናገራሉ። ዘጋቢያችን ማሃድ የሱፍ ከናይሮቢ የላከውን ዘገባ የአሜሪካ ድምፅ ሬዲዮ የምስራቅ አፍሪካ ቢሮ ያጠናቀረው ነው። አዳነች ሳይ ታቀርበዋለች። ጭቅጭቁ ባለፈው ሰኞ የተጀመረው ሶማሊያ ያሉት የተባበሩት መንግስታት ድርጅት ተወካይ ኒኮላስ ኬይ የሀገሪቱን ጠቅላይ ሚኒስትር ከስልጣን ለማስወገድ ድምፅ እንዲሰጡ ሲባል ለምክር ቤት አባላት ጉቦ እየተሰጠ ነው የሚለው ክስ እንዳሳሰባቸው በገለጹበት ወቅት ነው። የሶማሊያው ፕሬዚደንት ሀሰን ሼክ መሐመድ ባወጡት መግለጫ የድርጅቱን ስጋት ተቀብለዋል። ነገር ግን ዓለም አቀፉ ማህበረሰብ ሶማሊያ የራስዋን እድል በራሷ ለመወሰን ያላትን መብት እንዲያከብርና የሶማሊያ መሪዎች ልዩነታቸውን በራሳቸው እንዲፈቱ እንዲተዋቸው ጥሪ አቅርበዋል። በሶማሊያው ፕሬዝደንትና በጠቅላይ ሚኒስትር አብዲ ወሊ ሼክ አሕመድ መካከል የፖለቲካ ንትርክ የተጀመረው ጠቅላይ ሚኒስትሩ ከሁለት ሳምንታት በፊት የካቢኔ ሹምሽር ባደረጉበት ወቅት ነው። ከካቢኔ ስልጣን ከተወገዱት መካከል የፕሬዝዳንቱ ቅርብ ተባባሪ የሆኑት የቀንድ ከብትና የከብት ርቢ ሚኒስትር ፋራ ሼህ አብዱልቃድር ናቸው። የሶማሊያ ፕሬዝደንት ታዲያ የካቢኔውን ለውጥ ውድቅ በማድረጋቸው በሁለቱ መሪዎችና በሀገሪቱ ምክር ቤት ባሉት ደጋፊዎቻቸው መካከል ጠብ ተፈጠረ። የሶማሊያን ፖለቲካ ለአመታት ያህል ሲያተራምስ የቆየው እንዲህ አይነቱ ክፍፍል ነው። የሶማሊያ ምክር ቤት አባላትና የቀድሞው የህገ መንግስት ሚኒስትር አብድራህማን ሆሽ ግን የሶማሊያ መሪዎች መነታረካቸው ጥሩ ነው ይላሉ። ምክንያቱም የዲሞክራሲያዊ ሂደት አካል ነው ሲሉ አቅልለው አይተውታል። ውሎ አድሮ ግን ፖለቲከኞቹ ለጠባቸው መፍትሄ ማግኘት ይኖርባቸዋል ብለዋል አብድራህማን ሆሽ ኪላፍ ይ መዳሕ ኩጅሮ ከፍተኛ መሪዎቹ በፖለቲካ ሲነታረኩ ለእኛ ጥሩ ነው። መሪዎች ስለ ሁሉም ነገር የሚስማሙ ከሆነ ለሀገሪቱ ጥሩ አይደለም። ፖለቲካ ራሱ የተለያየ አመለካከት ያላቸውን ሰዎች የሚያሰባስብ ነው። ሆኖም ክፍፍል በሚኖርበት ጊዜ ልዩነቱን የሚፈታ መፍትሄ እንዲኖር ያስፈልጋል። በሀገሪቱ ፕሬዚዳንቶችና በጠቅላይ ሚኒስትሮች መካከል በቀጣይነት ጠብ እንዲኖር ያመቸው የሀገሪቱ ህገ መንግስት ነው ይላሉ አንዳንድ የፖለቲካ ታዛቢዎች። በሁለቱ የሶማሊያ መሪዎች መካከል ጠብ የመፍጠሩ ጉዳይ አይቀሬ ነው ይላሉ ጄምስ ስሚት የተባሉ ተንታኝ። ይህ በህገ መንግስቱ ያለው የከፍተኛው የስልጣን አቀማመጥ ችግር ነጸብራቅ ነው። በሁለቱ ግለሰብ መሪዎች መካከል ያለው የኃላፊነትና የስልጣን መስመር ግልጽ ስላልሆነ ለስልጣን ሽኩቻ የሚጋብዝ ነው። እንዲያውም የሚጠበቅ ነገር ነበር። የወቅቱ የሶማሊያ መንግስት ስልጣን ላይ ከወጣ ሁለተኛ ዓመቱን ይዟል። ከሶማሊያ አንጻር ሲታይ በጣም የተራዘመ የፖለቲካ መረጋጋት ወቅት ነው። ተንታኙ ስሜት አያይዘውም። ያም ሆነ ይህ መንግስቱ ተአማኒነት ያላቸው ተቋማትን በመመስረት ከሁለት ዓመታት በኋላ ለሚካሄደው ምርጫ የሚዘጋጅበት ጊዜ እየደረሰ እንደሆነ አስገንዝበዋል። እኔ በበኩሌ ችግሩ ወደ ካቢኔው መፍረስ ሳያመራና የጠቅላይ ሚኒስትሩን መተካት ሳያስፈልግ መፍትሄ ያገኛል የሚል እምነት አለኝ። የዓለም አቀፍ ማኅበረሰብ ትዕግስት እየተሟጠጠ እንደሆነ ግንዛቤ አለ። የሀገሪቱ ሀገሪቱ ሕዝብና የለጋሾች ትዕግስትም እያለቀ እንደሆነ ይታወቃል። ሌላ ጠቅላይ ሚኒስትር ለመፈለግ ሌላ የሦስት ወራት ሂደት ብዙ ሰዎችን ሊያበሳጭ እንደሚችል የታመነ ነው። የቀድሞው የሕገ መንግሥት ሚኒስትር ሆሽ በበኩላቸው መንግሥት ገና ብዙ ማድረግ ያለበት ነገሮች ስላሉ በፖለቲካዊ ንትርክ ጊዜ ማጥፋት የለበትም ሲሉ አስገንዝበዋል። በዩናይትድ ስቴትስና በላይቤሪያ መንግስታት ትብብር ከሞንሮቪያ ወጣ ብሎ በሚገኝ ቦታ የተሰራው አዲስ ሆስፒታል በሕክምና ስራ ላይ ሳሉ ለኢቦላ ቫይረስ የተጋለጡ የጤና ባለሙያዎችን ለማከም የታለመ ነው። ሃያ አምስት አልጋዎች ያሉት አዲስ ሆስፒታል የሚሰጠው ከፍተኛ ጥራት ያለው የሕክምና እንክብካቤ ላይ ላይቤሪያውያን የሕክምና ባለሙያዎችም ሆኑ እገዛቸው በእጅጉ የሚፈለገውን ምዕራባውያን የሕክምና ባለሙያዎች በበሽታውን ለመዋጋት በተያዘው ብርቱ ዘመቻ አካል ለማድረግ ወሳኙና ቁልፍ እርምጃ ተደርጎ ተወስዷል። የአሜሪካ ድምጾቹ አን ሎክ እና የእንዲሁም ፕሪንስ ኮሊንስ ያጠናቀሩትን ዘገባ አሉላ ከበዳ ያቀርባል። ከሞንሮቪያ ወጣ ብሎ የሚገኘውን ረግረጋማ ስፍራ ወደ መስክ ሆስፒታልነት ለመቀየር የበጎ አድራጎት የሕክምና አገልግሎቱን ለመቀጠል በአካባቢው የተሰማራው ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ በጠየቀው ደረጃ መሰረት አስፈላጊውን ቁሳቁሶች ለማሟላትና የዓለሙን ጤና ድርጅት ደብልዮቸውን መመሪያ ተከትሎም ለማሰናዳት ለዩናይት ስቴትሱ ጦር ሰራዊት አምስት ሳምንታት ፈጅቶበታል። የቤት ውስጥ ሙቀት መቆጣጠሪያ ያለውና በሰባ የዩናይትድ ስቴትስ የጤና አጠባበቅ ባለሙያዎች አገልግሎት የሚሰጠው አዲስ ሆስፒታል በተለይ ለኢቦላ የተጋለጡ የጤና ባለሙያዎችን ለማከም በዓይነቱ የመጀመሪያው ነው። ሆስፒታሉ ከፍተኛ ጥራት ያለው የጤና እንክብካቤ ለመስጠት በሚያስችል መልኩ የተሟላ ነው ይላሉ የዩናይትድ ስቴትሱ ምክትል ጠቅላይ የጤና ጉዳዮች ኃላፊ ሪር አድሚራል ስካት ኤፍ ጊበርሰን ሲናገሩ ይህ ተቋም ከሩቅ እንደሚታይ የወደብ መብራት ነው። ወረርሽኙን ለመዋጋት ከተለያዩ የላይቤሪያ አካባቢዎችና ከዓለም ዙሪያ የመጡ የሕክምና ባለሙያዎችና ሌሎች የአደጋ ጊዜ ደራሾችን ለመጥራት ከሩቅ የሚያበራ መብራት ከዚህ ያለነው ለመርዳት በግንባር የተሰለፉትን ቆራጥ ወጣት ወንዶችና ሴቶች ደህንነትና ጥበቃ ለማረጋገጥ ነው። ከህሙማን ደምና ሌሎች ሰውነት ውስጥ ፈሳሾች ጋር የመነካካት ከፍተኛ እድል ያላቸው የጤና ባለሙያዎች ለኢቦላ የመጋለጥ እጣቸውም ከሌሎች የበለጠ ከፍ ያለ ነው። እስካሁን ከሶስት መቶ በላይ የጤና ባለሙያዎችን ከፊሉም ላይቤሪያውያን የሆኑበትን የገደለው ኢቦላ በተለይ በምዕራብ አፍሪካ የጤና አገልግሎት መሰረተ ልማት አዳክሟል፣ ባለሙያዎችንም በእጅጉ ጎድቷል። አብዛኞቹ አስፈላጊው የመከላከያ በሌለበት በወረርሽኙ የመጀመሪያ ወራት ነው ለህልፈት የተዳረጉት። አዲሱ ሆስፒታል አሁን ያለውን ሁኔታ በእጅጉ ይለውጣል የሚል ተስፋ አሳድሯል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። አስከትለን የምናቀርበው ዘገባ ሳምንታዊ የሆነው ሳይንስና ሕይወት ሚያዝያ 2002 ዓ ም የተመሠረተውና ከአንድ ዓመት ተኩል በፊት ደግሞ በአዋጅ የተቋቋመው የኢትዮጵያ ሳይንስ አካዳሚ ባለፉት አራት ዓመታት ጉዞ አከናውኗል ያሏቸውን ተግባራት የአካዳሚው ዋና ስራ አስኪያጅ ፕሮፌሰር ማስረሻ ፈጠነ ለቪኦኤ ዘርዝረዋል። ወሳኝ በሆኑ ሀገራዊ ጉዳዮች ላይ የጋራ መግባባት ላይ ለመድረስ የሚያስችሉ የውይይት መድረኮችን ማዘጋጀት፣ ሳይንስ ቴክኖሎጂና ፈጠራን ማስተዋወቅና ማራመድ፣ ለሳይንስና ቴክኖሎጂ ልህቀት እውቅና መስጠትና ሌሎችም ክንዋኔዎችን ያካተተ መሪ እቅድ አዘጋጅቶ እየተንቀሳቀሰ እንደሆነ ነው ፕሮፌሰር ማስረሻ ለሰለሞን አባተ የገለጹለት ቀጥሎ ይቀርባል። በእነዚህ አራት ዓመታት ካከናወኗቸው ነገሮች እንዲህ ዋና ዋናዎች የምንላቸው በመጀመሪያ የሳይንስ የመጀመሪያውን የሳይንስ ኮንግረስ ማካሄድ ነበር። ይህ እንግዲህ በተለያዩ የእውቀት ዘርፎች የደረሱበትን ደረጃ የሚዳስስ ጥናት ነው። ይሄ ጥናት ለጉባኤ ቀርቦ የጉባኤውን ውጤት ለብዙ ዩኒቨርሲቲዎች የምርምር ተቋማት እንዲሁም ለመንግስታዊና መንግስታዊ ላልሆኑ ድርጅቶች ተላልፏል። የመጀመሪያው ስራ ይሄ ነበር። ቀጥሎ ከዛ ወዲህ እስከተሰሩ ስራዎች አንዱ የአየር ንብረት ለውጥ ክትትል መድረክን መፍጠር ነው። እንደምታውቁት በዓለም አቀፍ ደረጃ የአየር ንብረት ለውጥ ክትትል መድረክ አለ። ሆኖም ግን በአለም አቀፍ ደረጃ እንጂ በእያንዳንዱ ሀገር ያለውን ሁኔታ የሚከታተል አይደለም አይፒሲሲ ነው እንደ ኢትዮጵያ ያሉ ሀገሮች አይፒሲሲን ማለት ነው እንደ ኢትዮጵያ ያሉ ሀገሮች በተለይ በአየር ንብረት ለውጥ ላይ ከፍተኛ ጉዳት ከሚደርስባቸው ሀገሮች አንዷነች። ነች ይህንን በቅርብ መከታተል እና የሚያመጣውንም ችግር በሀገር ደረጃም ደግሞ ይህን በመቋቋም እየተወሰደ ያለውን እርምጃ ሊወሰድ የሚገባውንም በየአመቱ የተለያዩ ምሁራን ጥናት እየሰበሰበ ለመንግስትም መንግስታዊ ላልሆኑ ተቋማትም የሚያቀርብ መድረክ በማስፈለጉ ይህንን የክትል መድረክ አቋቁመናል። ወደፊት ራሱን ችሎ በግሩ እንዲቆምና እንዲሰራ የሚታሰብ ተቋም ነው። አሁንም ግን በጊዜው በኢትዮጵያ ሳይንስ አካዳሚ ስር ሆኖ የተቋቋመ ተቋም ነው። በሚቀጥሉት ጥቂት ወራት ውስጥ የመጀመሪያውን ሀገር አቀፍ ሪፖርት ያቀርባል። እንግዲህ ሁለተኛው ስራ ይሄ ነው ወደ ሌላ ሳይሸጋገሩ ፕሮፌሰር አንድ ጥያቄ ላንሳሎት እና የኢትዮጵያ የመንግስት መስሪያ ቤት አለ የአካባቢ ጥበቃ መስሪያ ቤት እና አሁን በሚኒስቴር ደረጃ የተዋቀረ መስሪያ ቤት ነው መሰለኝ ከእሱ ጋር አይደራረብም እሱ ከሚሰራቸው ስራዎች ጋር የእናንተ ጥረት ነው ወይስ ግንኙነት አላቸው አይደራረብም እንደውም የመጀመሪያው ጥያቄ የመጣውና የተቋቋመው ከነሱ ጋር በተደረገ ውይይትና ከነሱ ጋር በተገኘም ድጋፍ ነው ይሄ ኢትዮጵያ ለምታካሄደው የአረንጓዴ ልማት ስራ ላይ መረጃዎችን በየዓመቱ እያጠናቀረ የሚያቀርብና ለፖሊሲ ግብዓት የሚሆኑ ጥናቶችን የሚያቀርብ ተቋም በመሆኑ ለዚህ ለስራ ቤት ለሌሎችም ድጋፍ የሚሰጥ ተቋም ነው። በዚህም ነው እንግዲህ ከነሱ ጋር በተደረገ ውይይት የተቋቋም ነው። እሺ ይቀጥሉ ፕሮፌሰር። ወደ ሚቀጥለው ከዚህ ሌላ እንግዲህ በሰፊው የሰራንበት በተለይ ባለፈው ዓመት በባዮ ቴክኖሎጂ ዙሪያ ነው እንደምታውቀው የባዮቴክኖሎጂ ጥናት በኢትዮጵያ ውስጥ በከፍተኛ ደረጃ የሚካሄድ አይደለም። ይህም የሆነበት ምክንያት ባዮቴክኖሎጂ የሚያመጣውን ጉዳት በማሰብ በዚህ ዙሪያ ላይ ምርምር ከማካሄድ በተለይ ደግሞ እስከ ዘረመል ጋር የተያያዘው ምርምር ከማካሄድ ሊቀር ይሻል የሚል በር የዘጋ ፖሊሲ ነው የነበረው። ይህንን ለማስቀየር ኢትዮጵያ የሚጠቅማትን እየያዘች እንድትከላከል፣ ጉዳቱን እንድትከላከል ያስፈልጋል በሚል አንድ ዘጠኝ ወር የፈጀ ህዝባዊ መድረክ ውይይት መድረክ አዘጋጅተን የተለያዩ ምሁራን ለህዝብ ገለጻ አድርገው በመጨረሻ ዓለም አቀፋዊ ጉባኤ በዚህ ጉዳይ ላይ ተካሂዶ እንደውም አንድም በዚህ ጥናት ላይም የመጣ ውጤት ብለን ነው የምናስበውም በአሁኑ ጊዜ የፖሊሲ ለውጥን እየመጣ ነው። እንግዲህ ባለፈው ዓመት በሰፊው የሰራንበት ስራ የባዮቴክኖሎጂን ምርምር በኢትዮጵያ ውስጥ ከአስፈላጊ ጥንቃቄ ጋር እንዲካሄድ ለማድረግ የእውቀት ድጋፍ መስጠት ነበር። ፕሮፌሰር፣ ለአድማጮቻችን ግልጽ ለማድረግ ያህል ምንድን ነው ባዮቴክኖሎጂ? ምንድን ነው የሚያካትተው በውስጡ? ለምንስ ነው ስጋቶችን የሚፈጥረው? ባዮቴክኖሎጂ ህይወት ያላቸውን ነገሮች በመጠቀም ለቴክኖሎጂ ግልጋሎት ማዋል ማለት ነው። ስጋቱ ዘረመል ላይ የሚደረግ ምርምር በተለይ ኢትዮጵያ የብዝሃ ህይወት ሀገር በመሆኗ እንዲህ በሰው ልጆች የተቀየሩ ዘረመሎች በሚመጡበት ጊዜ የብዝሃ ህይወቱን አደጋ ላይ ሊጥሉ ይችላሉ የሚል ስጋት በመኖሩ፣ ሁለተኛም ደግሞ እነዚህ ከዘረመል ጋር በተያያዘ የሚመጣ የባዮቴክኖሎጂ ውጤት የሚያመጣው ጉዳት ስለማይታወቅ ማስቀረቱ የተሻለ ነው ተብሎ ስለሚታመን ይሄ በእንግሊዝኛው ጄኔቲክ ኢንጂነሪንግ የሚባለው ማለት ነው። ጄኔቲክ ኢንጂነሪንግ የሚባለው እንደማለት ነው። እንግዲህ በዚህ ዙሪያ ላይ እውቀትን የተመሰረተ እውቅታ የተመሰረተ የፖሊሲ አስተያየት ለመስጠት አገር አቀፍ ጉባኤ አለም አቀፍ ጉባኤ ያየ አካሄደን ለመንግስትም ሪፖርታችን አቅርበን በአሁኑ ጊዜ የፖሊሲ ለውጥ እየታሰበ እንደሆነ እንደውም ለምክር ቤት እንደቀረበ ታውቃለን። እንግዲህ ባለፈው አመት የተሳተፍንበት ረቂቁ መንገድ አንደኛው ዘርፍ ይሄ ነው። ከዚህ ሌላ አሁን የምንሰራቸው ስራዎች አንደኛው ኢትዮጵያ ውስጥ የሳይንስና የቴክኖሎጂ የሰው ኃይል ጥናት በሰፊው ተካሂዶ አያውቅም። ይሄ ማለት እንግዲህ የሚፈለገው የሳይንስና የቴክኖሎጂ የሰው ኃይል ምን አይነት ነው፣ ምን ያህል ነው፣ አሰልጠን የምናወጣው እና በስራ ላይ በስራ ገበታ ላይ የሚገኘው ምን ያህል የሚጣጠናል የሚለውን ሀገር አቀፍ ጥናት እንድናካሄድ በተለይ በሳይንስና ቴክኖሎጂ ሚኒስትሪ በኩል ተጠይቀን፣ በዚህ ላይ አካዳሚው ሰፊ ስራ እየሰራ ይገኛል። ከዚህ ሌላ በሳይንስ መሳሪያዎች የሳይንስ መሳሪያዎችን አገባብ አያያዝ አጠቃቀምና አወጋገድን በተመለከተ ቢሰፊ ጥናት አካሄደን አገባብ ሲሉ ከውጭ ወደ ኢትዮጵያ የሚገባበትን ሁኔታ ወደ ኢትዮጵያ የሚገባበትን ሁኔታ አጠቃቀማችንን፣ አወጋገዱንም በተመለከተ በጣም ሰፊ የሆነ ችግር ያለበት ዘርፍ በመሆኑ ይህን ጉዳይ ጥናት ተካሄዶ በውይይት ቀርቦ እንግዲህ በተለይ ይህንን ያካሄድ ነው በአፍሪካ ውስጥ ከጋና እና ከጋናና ከኬንያ አካዳሚዎች ጋር አንድ ላይ ሆነን ነው ያካሄድ ነው ይሄ ጥናት እንግዲህ፣ ዘርዝሮ ለተለያዩ ድርጅቶች እና ለመንግሥት ቀርቧል። አንዱ የሰራ ነው ስራ ይሄ ነው። ምናልባት በአሁኑ ጊዜ አሁን የተሰራ ለሌላ ስራ ጠቅሰው የሚችለው እንደምታውቁት፣ በኢትዮጵያ የምርምር ካውንስል ተቋቁሟል። ይሄ የምርምር ካውንስል ሁሉንም ተመራማሪ ላይ ተፅዕኖ ሊያመጣ የሚችል በመሆኑ ከወዲሁ አሰራሩ ምን ሊሆን እንደሚገባ የሚጠቀምባቸው መሰራዎች ምን ሊሆኑ እንደሚገባ በዚህ ላይ ሰፊ ጥናት ማካሄድ ላይ እንገኛለን። አላማው ተቋቋመው የምርምር ካውንስል ግብአት የሚሆን መረጃ ለመስጠት ነው። እንደዚህ አይነት ሰፋ ያሉ ሌሎችም አሉ ስራዎችን በመስራት ነው መሰራት ላይ ነበር ነው እስካሁን ድረስ። አድማጮች፣ በሚያዚያ 2002 ዓ ም የተመሠረተውና ከአንድ ዓመት ተኩል በፊት ደግሞ በአዋጅ የተቋቋመ የኢትዮጵያ የሳይንስ አካዳሚ ባለፉት አራት ዓመታት ጉዞ አከናውኗል ያሏቸውን ተግባራት የአካዳሚው ዋና ስራ አስኪያጅ ፕሮፌሰር ማስረሻ ፈጠነ ለአሜሪካ ድምፁ ሰለሞን አባተ ያጋሩትን ሀሳቦች ተከታይ ክፍል በሚቀጥለው ሳምንት የምናቀርብ ይሆናል። እንድትከታተሉ እንጋብዛለን። አድማጮች አሁን ከምሽቱ አንድ ሰዓት ከ26 ደቂቃ ሆኗል። ሙዚቃን ጋብዛችሁ ቆየት ካሉ የይርጋ ዱባለ ዜማዎች Это не огнем, Let's just get it, let's get, it, let's get, it, let's get it.

አድማጮቻችን የምሽቱ ስርጭታችን በዚሁ ተጠናቋል። አሁን ባይሆን ሄድ ብለን ወደ በኋላ መለስ እንላለን። ይርጋዱባለ እንዳለው ያለፏችሁን ዝግጅቶቻችንን ደግሞ በቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም እንገኛለን። ቪኦኤ አማሃሪክ ብላችሁ ተከተሉ። ከምሽቱ በሶስት ሰዓት ላይ ተመልሰን በአጭር ሞገድ በ25 እና በ31 ሜትር ባንዶች፣ እንዲሁም በናይል ሳት በሚተላለፈው ስርጭት እንጠብቃቸዋለን። እስከዚያው ዝግጅቱን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው ወይነው ሰማእግዜር ነኝ። መልካም ምሽት።